ከዩናይት ስቴትስ ዋና ዋና ፓርቲዎች አንደኛው የሪፐብሊካን ፓርቲ ዶናልድ ትራምፕ ፕሬዚዳንታዊ እጩ ተወዳዳሪው እንዲሆኑ ባሳወቀበት መድረክ ተናጋሪዎቹ ተፎካካሪያቸውን ሂላሪ ክሊንተንን በመክሰስ እና በወንጀል ላይ አተኩረው አምሽተዋል። የሪፐብሊካኑ ጉባኤ በሚካሄድባት በክሊቭላንድ ኦሃዮ ተቃውሟቸውን በመግለጽ የሚወጡ አንዳንድ አሜሪካውያንም የዘንድሮ ምርጫ መላና አማራጭ የጠፋበት ሂደት ነው ሲሉ እንደሚያምኑ ተናግረዋል። ሰለሞን አባተ ከክሊቭላንድ ተከታዩን ይዟል። የትናንትናው ምሽት ማክሰኞ ሐምሌ 12 2008 ዓ. ዓ.ም ለዶናልድ ትራምፕ ታላቅ ምሽት ነበረች ልዩ ዶናልድ ትራምፕ ከትናንት በስቲያ በሪፐብሊካን ፓርቲው አርባ አንደኛ ጉባኤ መክፈቻ ዕለት በፓርቲያቸው ውስጥ ተሞክሮባቸው ከከሸፈው መፈንቅለት ትራምፕ ወዲህ የትናንት ምሽቱ ድላቸው ታላቅ ድል ነበር። የፓርቲው መሪ የተወካዮች ምክር ቤቱ አፈ ጉባኤ ራያን ፖል ናቸው ድላቸውን ከመድረኩ ያወጁላቸው። ይህ ታላቅ ዜና ታላቅነቱ ለራሳቸው ለዶናልድ ጆን ትራምፕ ብቻ አልነበረም ለአባታቸው ያላቸውን አክብሮት እና ፍቅር በያገኙት አጋጣሚ ሁሉ ዘርግፈው ከመናገር ወደኋላ ለማይሉት ለልጆቻቸውም ጭምር እንጂ ዶናልድ ትራምፕ የቀደመው ልኡካን ቡድን በሰማንያ ዘጠኝ ልኡካን የበለጠ መሆኑን ስናገር ክብር ይሰማኛል አባባ እንኳን ደስ አለህ እንወድሃለን። በእግሬ መራመድ ከመቻሌ በፊት አንስቶ ጥንካሬን ያስተማረኝ አባቴ እያለ ስለሚያቆላምጣቸው አባቱ የተናገረው ሌላው ዶናልድ ትራምፕ ነው የሰማችሁት ትራምፕ ትንሹ። እንዲሁም ለሪፐብሊካን ፓርቲው ያመከፋፈል ያትንቅንቅ ያብጥብጥ ያበቃ ይመስላል። አሁን ሪፐብሊካን ፓርቲው በይፋ የታወጀና የተደነገገ አንድ ፕሬዚደንታዊ እጩ፣ አንድ ምክትል ፕሬዚደንታዊ እጩ አሉት። በእነርሱ ዙሪያ ይሰባሰባል። እነሱን ተከትሎ ለድል ይዘምታል። የዛሬው ቀን በጣም በጣም የተለየ ቀን ነው። ይህ ንቅናቄ ነው። ነገር ግን እስከ መጨረሻው መጓዝ አለብን። እጩ ፕሬዚደንት ዶናልድ ትራምፕ ናቸው ለሪፐብሊካኑ በተላለፈ የቪዲዮ መልእክት፣ ምስጋናቸውን ገልጸው ለነገው ፍልሚያ እንዲንቀሳቀሱ የጠየቁት። የዚህ የሪፐብሊካን ፓርቲው አርባ አንደኛ ጉባኤ ሊቀመንበር የተወካዮች ምክር ቤቱ አፈ ጉባኤ ራያን ፖል ሀገሪቱ ያለችበት ሁኔታ እጅግ አሳሳቢ መሆኑን ከዘረዘሩ በኋላ የአዲስ ዘመን መባቻ መቃረቡን ተናገሩ። የኦባማ ዓመታት እየተፈጸመ ነው። የክሊንተን ዘመን ከተፈጸመ እጅግ በጣም ቆየ። 2016 ዓ.ም አሜሪካ ወደፊት የምትራመድበት ጊዜ ነው። ከዶናልድ ትራምፕና ማይክ ፔንስ ጋር ብቻ ነው ወደ ተሻለ መንገድ መጓዝ የምንችለው። ያለፉ የኦባማ ዓመታትን አበርትተው የኮነኑትና በዲሞክራቲክ ፓርቲው ታሳቢ እጩ ሂላሪ ክሊንተን ላይ ወቀሳዎችን ያሰሙት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የአብላጫ መሪ ሚች ማኮኔል ክሊንተንን ለማስቆም ዝተዋል። ልነግራቸው የምፈልገው ሂለሪ ክሊንተን ለመመረጥ ሲሉ ምንም ሊናገሩ እንደሚችሉ ነው። ምንም ሊያደርጉ ይችላሉ። እኛ ግን ያ እንዲሆን ፈጽሞ አንፈቅድም። በሂለሪ ክሊንተን ላይ ከንግግራቸው የሰፋውን ጊዜ ወስደው የወረዱባቸው የኒው ጀርሲው ገዥና ዶናልድ ትራምፕን ላለፉት አስራ አምስት ዓመታት በቅርብ እንደሚያውቋቸው የተናገሩት በዚሁ የምርጫ ወቅትም ከግንባር ቀደም ተቀናቃኞቻቸው አንዱ የነበሩት ክሪስ ክሪስቲ ስለ ሪፐብሊካኑ እጩ ሸጋ ሸጋ ቃላትን ሰንዝረዋል። ሂለሪ ክሊንተን ግን ጥፋተኛ ናቸው። በሀገር ውስጥ ጉዳዮች ጥፋተኛ ናቸው። በዝርዝር ባስቀመጧቸው ዓለም አቀፍ ጉዳዮች ሊቢያን፣ ሶሪያን፣ ኢራቅን፣ ሩሲያን ቻይናን ጨምሮ ጥፋተኛ ናቸው። በራሳቸው በክሪስቲ ቃላትና በተሰብሳቢዎቹም ሪፐብሊካን ልዑካን እምነት በሂለሪ ሮዳም ክሊንተን ላይ በመረጃ የተደገፉ ጭብጦችን እዘረዝርላቸዋለሁ። ጥፋተኛ ናት ወይስ አይደለችም? ተሰብሳቢውን ተከትሏቸው ጥፋተኛ ናት ሲል በጩኸት በየናል እናም በቁጥጥር ስር ተዋል ሲል በከፍተኛ የጩኸት ድምፁ ፈረደ። ክሪስቲም አሉ ዛሬ የአሜሪካና የሕዝቧ ብቸኛ መድህን ዶናልድ ትራምፕ ናቸው። ብዙ ብዙ የፖለቲካ ሰዎች፣ የዶናልድ ትራምፕ የንግዶች የስራ ኃላፊዎች እና ሌሎችን በተናገሩበት በዚህ መድረክ ላይ የብዙውን ሰው ትኩረት ከሳቡት መካከል የሀያ ሁለት ዓመቷ ወጣትና በቅርቡ ከኮሌጅ የተመረቀችው ልጃቸው ቲፋኒ ትራምፕ አንዷ ነበረች። ዶናልድ ትራምፕ አንዳች ነገር ጀምሮ ግማሽ መንገድ ላይ ቀርቶ አያውቅም። አባቴ በተፈጥሮ ሰው አበረታች ነው። በነገራችን ላይ ቲፋኒ የምትወለደው ከአሁኗ ባለቤታቸው ሜላኒያ ትራምፕ ሳይሆን ከቀድሞ ባለቤታቸው ማርላ ሜፕልስ ነው። ዶናልድ ትራምፕ ትንሹ፣ የዶናልድ ጄ ትራምፕ የበኩር ልጃቸው ነው። አሁን የትራምፕ ድርጅት ምክትል ዋና ፕሬዚዳንት ነው። ለአባቴ ሰዎች አንድ ነገር አይቻልም ሲሉት ያኔ እሱ ለተግባር ይነሳሳል። ያ ፕሬዚዳንት ሊሆን የሚችለው የእኔ ቀራጺ የቅርብ ጓደኛ አባቴ ዶናልድ ትራምፕ ነው። ስንመርጠው ደግሞ አሜሪካን እስካሁን እንዳልነበረች አድርገን መልሰን ኃያል እናደርጋታለን አለ። በዚህ የሪፐብሊካን ፓርቲ ጉባኤ ላይ ካልተገኙ ዶናልድ ትራምፕን ካላጸደቁ የፓርቲው አንጋፋ መሪዎች መካከል ጉባኤው የሚካሄድባት የኦሃዮ ግዛት ገዥና የቀድሞ ተፎካካሪያቸው ጆን ኬሲክ አንዱ ናቸው። የዶናልድ ትራምፕ ዘመቻ ኃላፊ አሳፋሪ ሰው ናቸው ሲሉ ወርፈዋቸዋል። ትናንት ላስ ቬጋስ ተገኝተው ንግግር ያደረጉት የዲሞክራቲክ ፓርቲው ታሳቢ እቹ ሂላሪ ክሊንተን መጋረጃው ሲገለጥ የሚታየው ለአሜሪካ ሕዝብ አንዳች ቁብ የሌለው ዶናልድ ትራምፕ ብቻ ነው ብለዋል። ለመሆኑ ይህ የዩናይትድ ስቴትስ ምርጫ ሂደት ለዓለም ያለው ትርጉም ምንድን ነው? ቁጥሩ የበዛ የሚዲያ ባለሙያ ያሰማራውን የአሜሪካ ድምጽ ራዲዮ ጣቢያን ዳይሬክተር አማንዳ ቤኔትን እዚሁ ከጋዜጠኛው መካከል አገኝቼ ጠይቄያቸው ነበር። የአሜሪካ ፖለቲካ በዓለም ላይ ተጽዕኖ አለው። የዓለም ፖለቲካም በአሜሪካ ፖለቲካ ላይ ተጽዕኖ አለው። ሰዎች እዚህ ያሉት እኛ እንዲመጡ ስለፈለግን አይደለም። ምክንያቱ እነሱ እዚህ እየተካሄደ ባለው ሁኔታ ላይ ቀልባቸው ስላረፈ ነው። በአንድ በኩል የምርጫው ሂደት የሚስብ ነው፣ በሌላ በኩል ደግሞ ውጤቱ በእነሱ ሕይወት ላይ ትርጉም ስላለው ነው። ከተለያዩ የዓለም ክፍሎች የመጡ የመገናኛ ብዙኃን ባልደረቦች ናቸው እዚህ የሚገኙት እና ሂደቱን እየዘገቡ ያሉት በዚህ የሪፐብሊካን ፓርቲ ጉባኤ ላይ ከተለያዩ አካባቢዎች ወደ ክሊቭላንድ የገቡ ተቃዋሚዎች እና ደጋፊዎች በየቀኑ ሰልፎችን እያደረጉ ነው። ብዙዎቹ ሁለቱንም እጩዎች የማይደግፉ በሁለቱም ላይ ምቾት የማይሰማቸው ናቸው። በፌስቡክ በየዕለቱ የሚከናወኑ አንዳንድ ሁኔታዎችን እየተከታተልኩ በቀጥታ ዘግብላቸዋለሁኝ። ከዚህ የራዲዮ ዘገባ በተጨማሪ ተከታተሉኝ። Arban de Republikan Parti Republican Party la Amerika dins Solomon Abatanin.